አድራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምናመሻችሁ፣ እግዚአብሔር እየተመሰገነ ይሁን። ዛሬም ከማቴዎስ ወንጌል ተከታታይ የጥናት ክፍሎች ውስጥ አንዱን ማለትም ተከታታዩን ዛሬ የሚዘንላችሁ ቀርበናል። እግዚአብሔር አምላካችን ደግሞ በሚኖረን ክፍለ ጊዜ ሁሉ በእውነት በጌታ መንፈስ ቅዱስ አስተማሪነት እያንዳንዱን ነገር እገላልጦ ያስተምረናል። ስሙ ለዘላለም እየተመሰገነ ይሁን። ዝማሬ ያለን የዕለቱን ዝግጅታችንን በዚሁ እንጀምራለን። በሰው ልጅ

ማይችሎ በሰው ልጅ አትታመን። ስለ ኃጢአት የሞተው ኢየሱስ እኮ ነው። ታረቅ ከሱ ጋር አምልጥ፣ ከገሃነብ ሻንሃል ወንድሜ የዘላለም ሕይወት ታረቅ ከርሱ ጋር አምልጥ ከገሃነብ አዎ፣ ልክ ዘማሪው እንደ ተናገረው እኔና እናንተ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ዛሬ ተለውጠን ከሞት አምልጠናል። እግዚአብሔር ይክበር ይመስገን። ለእኔና ለእናንተ እግዚአብሔር አምላካችን አንድ ልጁን የሚወደውን አንድ ልጁን አሳልፎ ሰጠ። በሱ ሞት በእሱ ትንሣኤ እኔና እናንተ ተገኘን። ዛሬም የወንጌሉ የመጥራት ኀይል አልደከምም። በጨለማ ዓለም ውስጥ እየዳከሩ ያሉትን መፍትሔ ያጡትን ሰዎች እየጠራ እየተጣራም ነው። እግዚአብሔር ይክበር ይመስገን። ናመስግን። አቤቱ እግዚአብሔር አባታችንና አምላካችን እናመሰግንሃለን፣ ስለዚህች ምሽት፣ ስለ ድንቅ ቃልህ እግዚአብሔሮ ሆይ እናመሰግንሃለን። በዚህ ሰዓት ደግሞ እነሆ በሰማያዊ ጥበብህና ኃይል በመካከላችን ተገኝተ ይህን ዘላለማዊ የሆነውን ቃልህን እንድትባርክልን ይህን ዘላለማዊ የሆነውን ቃልህን ደግሞ እግዚአብሔሮ እንድታስተምረን እንለምንሃለን ዛሬም ደግሞ ከወትሮ በበለጠ ሁኔታ በጌታ በኢየሱስ ክርስቶስን በመካከላችን ተገኝተ ድንቅ የሆነውን ይህንን ቃልህን እግዚአብሔር አምላካችን ሆይ የምንረዳበትን ልቦና እንድትሰጠንና እንድትፈጥርልን እንለምናለን። በሰማነውም እውነትህ ደግሞ እንድንኖር ለሌሎችም ትርፍ መሆንን እንድንችል እግዚአብሔር ሆይ እርዳን። ስለ ሰማህን ክብር ለስሙ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከማቴዎስ ወንጌል ምዕራፍ አስራ ሦስት ስለ ዘሪው ምሳሌ፣ ስለ እንክርዳዱ ምሳሌ እንዲሁም አለፍ ብለን ደግሞ ስለ ሰናፍጭ ቅንጣት ምሳሌ ከተመለከተን በኋላ አለፍ ብለን በተመሳሳይ መልኩ ደግሞ በእርሻ ውስጥ የተሰወረውን መዝገብ ምሳሌ፣ የመልካም ዕንቁን ምሳሌ ጌታችን የተናገረውንና ያስተማረውን ስንመለከት ነበረ። ዛሬም ባለፈው ክፍለ ጊዜ ጥናታችን ወደ መጨረሻ ላይ ተመልክተን ማለትም ወደ ባሕር የተጣለች መረብ ምሳሌን ከተመለከትን በኋላ ማቆማችን የሚታወስ ነውና ከዚያው በመነሳት ትምህርታችንን እንጀምራለንና እስቲ መጽሐፍ ቅዱሶቻችውን ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 13 ቁጥር 51 እና 52 ሁለትን ተመልከቱ። ባለፈው ምሽት ክፍለ ጊዜ ጥናታችን መጨረሻ ላይ ቀደም ብዬ እንደ ተናገርኩት ወደ ባሕር የተጣለች መረብ ምሳሌን በማስመልከት ጌታችን ያስተማረውን ትምህርት ተመልክተንህ ነበረ። አሁን ደግሞ ከቁጥር ሃምሳ አንድ በመነሳት የባለቤት ምሳሌ ስለሚናገረው ትምህርት አብረን አንድ ላይ እንመለከታለን። አንዳንድ ሰዎች ይህን ቃል ምሳሌ አይደለም ይላሉ፣ ሌሎች ደግሞ ምሳሌ ነው ይላሉ። ይሁን እንጂ የዚህ ጥቅስ ይዘት ለእኛ መልእክት አለው። እስቲ እናንብበው። ኢየሱስ ይህን ሁሉ አስተዋላችሁን አላቸው። አዎን አሉት። እርሱም ስለዚህ የመንግሥተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው፣ ይላል። በተለይ ለእኛ ወንጌሉን የምንሰብክና ለምናስተምር ሰዎች ይህ ጥቅስ እጅግ አድርጎ ይናገረናል፣ ይመለከተናልም። አዲሱንና አሮጌውን እናመጣለን። አንዳንዶች ይህንን ሰምተነዋል ይሉናል ሊሰሙት ይችላሉ። የእኛ ሥራ ግን አሮጌውን በአዲስ ሐሳብ አላብሶ ማቅረብ ነው። ኢየሱስ ወደ ገዛ አገሩ ስለ መመለሱና በዚያም እንዳልተቀበሉት የሚያወሳውን ቁጥር ደግሞ ከቁጥር 53 እና 54 መመልከት ይቻላል። እነዚህን ምሳሌዎች ካስተማረ በኋላ ጌታ ኢየሱስ ተለይቶ ወደ ገዛ አገሩ ወደ ናዝሬት ሄደ። እንዲህ ይላል፣ ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ሄደ፣ ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በምኵራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህ ጥበብና ተአምራት ይህ ከወዴት አገኘው? ሲሉ ሲናገሩ እንመለከታቸዋለን። መቼም ቢሆን ወገኖቼ፣ ተቃዋሚዎቹ ተአምር መሥራት መቻል አለመቻሉን ተጠራጥረው አያውቁም። ነገር ግን ጥያቄያቸው ይህን ጥበብ ከወዴት አገኘ፣ ይህን ታላቅ ሥራስ እንዴት ሠራ? የሚል ነው። በቁጥር 55 ላይ ደግሞ እንዲህ ሲሉ እንመለከታለን። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳማ አይደሉምን? ሲሉና ሲነጋገሩ እንመለከታቸዋለን። ይህ የጠራቢ ልጅ አይደለምን ይላሉ። ይህ ነገሩን ሁሉ ያምታታባቸው ይመስላል። ማንነቱም በደንብ አላወቁም። በእነዚህ ሰዎች አእምሮና ግምት ጌታ ኢየሱስ ክርስቶስ የጠራቢ ልጅ ብቻ ነው። ዛሬም ለብዙ ሰዎች እንዲሁ ነው። ጌታ ኢየሱስ ክርስቶስ ታላቅ መምህር፣ ትልቅ ሰው፣ አስደናቂ ሰው እንደሆነ ያስባሉ። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? የሚለውን ቃል ከቁጥር አምሳ ስድስት እንመለከታለን። ኢየሱስ ክርስቶስ እህቶችና ወንድሞች እንዳሉት ግልጽ ነው። ከእርሱ በኋላ ከማርያምና ከዮሴፍ የተወለዱ ናቸው። በርግጥ የእግዚአብሔር ልጅ እንደሆነ እስከ ትንሣኤው በኋላ ድረስ እንኳን አላወቁትም ነበረ። ቁጥር አምሳ ሰባትን ተመልከቱ። ተሰናከሉበትም ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። በገዛ አገሩ ያሉት ሰዎች ይህ የምናውቀው ሰው አይደለም እንዴ? ቤተሰቡን እኮ እናውቃለን። በእኛ መካከል ነው ያደገው እያሉ እርስ በርስ ይነጋገሩ ነበረ። ይህንን የሚያስተምረውን ከወዴት አገኘው እያሉም ይገረሙ ነበረ። ቁጥር 58 የምዕራፍ 13 መጨረሻው ክፍል ነው። እስቲ እናንብበውም። ባለማመናቸውም ምክንያት በዛ ብዙ ተአምራት አላደረገም ይላል። ይህ እርሱ በዚያ በነበረበት ጊዜ የእግዚአብሔርን አይል የወሰነው ምን እንደሆነ ልብ እንበል። አለማመን ነው ወገኖቼ፣ አስተዋላችሁ የእርሱን ማለትም የእግዚአብሔርን ኃይል የወሰነው የእነርሱ አለማመን ነው። ሐሳቡ እርሱ ተአምራት ለማድረግ አልቻለም ሳይሆን ከአለማመናቸው የተነሳ ተአምራት አላደረገም ነው። ዛሬም ያለብን ችግር ወገኖቼ አለማመን ነው። ክርስቶስ የጠፉትን እንደሚያድን አለማመን ነው። በአካባቢያችን፣ በቤተ ክርስቲያናችን በቤተሰባችንና በእኛም ሕይወት ካለማመናችን የተነሣ ጌታ ኢየሱስ ክርስቶስ ተወስኗል። እዚህ ላይ ጌታ ታላቅ እውነት እየተናገረ ነው። አንለፈው ወገኖቼ። የእግዚአብሔር ልጅ መድኃኔ ዓለም ጌታ ኢየሱስ ክርስቶስ በኑሯአችን፣ በሥራችን፣ በሁለንተናችን ድንቅና ተአምራትን ማድረግ ይችላል። እንመነው እንታመንበትም እግዚአብሔር ደግሞ በርሱ የሚታመንበትን ልብ ዕለት ዕለት ይስጠን። እንግዲህ ወገኖቼ የምዕራፍ አሥራ ሦስትን ትምህርት እዚህ ላይ ያጠናቀን። አሁን ደግሞ በቀሪው ሰዓታችን የምዕራፍ አሥራ አራትን ትምህርት ጌታ በረዳን መጠን አብረን እንመለከታለን። የዚህ የማቴዎስ ወንጌል ምዕራፍ አሥራ አራት አብይ ሐሳቡ የጌታ መንገድ ጠራጊ የነበረው መጥምቁ ዮሐንስ ስለ መሰየፉ የጌታ መንገድ ጠራጊ የነበረው መጥምቁ ዮሐንስ ስለ መሰየፉ፣ ኢየሱስ ክርስቶስም ፈቀቅ ብሎ እንደነበረ፣ ነገር ግን ብዙ ሕዝብ እንደ ተከተሉት፣ ጌታ በታምራቱ አምስት ሺህ ሰዎችን ስለ መመገቡ፣ ደቀ መዛሙርቱን በባሕር ወደ ማዶ እንዲሻገሩ ካዘዛቸው በኋላ ማዕበል በገጠማቸው ጊዜ በውሃ ላይ እየተራመደ ወደ እነርሱ ስለ መምጣቱም እንመለከታለን። የኢየሱስ ክርስቶስን ንጉሥነት የማይቀበሉ ሰዎች ተቃውሞና ከሃይማኖት ሰዎች የደረሰበት ተቃውሞ ባለፈው ጥናታችን እንደ ተመለከትነው አሁንም ቀጥሎ እናገኛለን። ይህ ምዕራፍ ሁኔታዎች እየከፉ መሄዳቸውን ያሳየናል። መጥምቁ ዮሐንስ ሄሮድስን በመቃወሙ አንገቱን ተቀልቷል። ይህ በእውነት ላይ በገሃድ የተደረገ ተቃርኖ ነው። አካሄዱም የረከሱ እጆችን በክርስቶስ ላይ እስከ መጫን የሚያደርስ ነበር። ጌታ ኢየሱስም የሄሮድስን ምግባረ ብልሹ ክንዶች ላለማስገደድ ከአካባቢው እ ፈቀቅ አለ። ጊዜው ገና አልደረሰም ነበርና አምስት ሺህ ሰዎችን የመመገቡ ተአምራት የሰዎችን አስተሳሰብ በመሳብ አንጻር ለወንጌል ጸሐፊዎች ከታምራቶች ሁሉ እጅግ አስፈላጊ ተአምራት ነው። ይህ ተአምር በሁሉም ወንጌሎች ውስጥ ተጽፎ ይገኛል። እስቲ ቁጥር አንድና ሁለትን ቀደም ብለን እንመልከተው። በዚያ ዘመን የአራተኛው ክፍል ገዢ ሄሮድስ የኢየሱስን ዝና ሰማ። ለሎሌዎቹም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ ይላል። በዚህ ክፍል የምንመለከተው የመጥምቁ ዮሐንስን መገደል ነው። ሄሮድስና ሎሌዎቹ መጥምቁ ዮሐንስ ከሞት እንደ ተነሣ ማመናቸው አጉል እምነት እንደሆነ ብታስቡ ትክክል ናችሁ። አጉል እምነትነቱ ግን የመጽሐፍ ቅዱስ የኢየሱስ ክርስቶስ የደቀ መዛሙርቱ ወይም የክርስትና አይደለም፤ የሄሮድስና በዘመኑ የነበሩ ያልተማሩ ሰዎች አጉል እምነት ነው እንጂ። ይህንን የሚሰማ ሰው አንድ ጥያቄ ወዲያውኑ ሊጠይቅ ይችላል የዘመኑ ሰው ያጉልምነት ተከታይ አይደለም ልንል እንችላለንን? ነገር ግን ዛሬ ብዙ ሰዎች በኮከብ ቆጠራና በጥንቆላ ያምኑ የለምን? እነርሱንስ ምን እንላቸዋለን ብሎ ጥያቄውን ማቅረብ ይችላል። አዎ ወዳጆቼ፣ በእርግጥ ዛሬም ብዙ ሰዎች በአጉልምነት ተይዘዋል። በእግዚአብሔር ልውና አናምንም የሚሉ ሃይማኖት የለሾች እንኳን በጥንቆላና በምታታዊ ኃይላት ልምምድ ውስጥ ተዘፍቆ ይገኛሉ። እስቲ ብዙ ሳትሄዱ፣ ብዙ ሳትርቁ ትርቁ አካባቢያችሁን፣ ጐረቤታችሁን ተመልከቱ። የሚያስገርመው ደግሞ ብዙ ምሁራን በእንደዚህ አይነት ልምምድ ውስጥ መገኘታቸው ነው። ኮከብ ይቈጥራሉ ይጠነቁላሉ። አው ምታታዊ ነገሮችን እናደርጋለን ይላሉ። አንገት ላይ የሚታሰርን ነገር ያደርጋሉ፣ የመሳሰሉ ነገሮችንም ያደርጋሉ። የኢየሱስ ክርስቶስ ሰብአዊነቱና አገልግሎቱ ከነገሥታት እይታ አላመለጠም። ሄሮድስ ስለ ኢየሱስ ክርስቶስ ስብከት በሰማ ጊዜ በፍርሃትና በአጓጉልምነት ተሞላ። ሄሮድስ መጥምቁ ዮሐንስን ገሎት ነበረ። አሁን ስለ ኢየሱስ ክርስቶስ ስብከት ሲሰማ ጌታ ኢየሱስን ከመጥምቁ ዮሐንስ ጋር አመሳሰለው። ሄሮድስ መጥምቁ ዮሐንስ ከሞት እንደ ተነሣ ስላመነ ፍርሃቱ ወደ እብደት ተቀይሮ እንደ ገና ዮሐንስን ለማጥፋት ፈለገ። ሄሮድስ ምግባረ ብልሹ፣ ሰካራምና ነፍሰ ገዳይ ሰው ነበረ። የኢየሱስ ክርስቶስ መንገድ ጠራጊ የነበረውን መጥምቁ ዮሐንስን አስገደለ። ደግሞም ኢየሱስ ክርስቶስን ለመግደል ተዘጋጅቶም ነበረ። የሚከተለው ጥቅስ መጥምቁ ዮሐንስ በተገደለበት ጊዜ ስለነበረው ሁኔታ ወደ ኋላ መለስ ብሎ የሚያሳስበን ነው። እስቲ ጥቅሱን እናንብበው። ቁጥር ሦስት ሄሮድስ በወንድሙ በፊልጶስ ሚስት በሄሮዲያዳ ምክንያት ዮሐንስን አስይዞ አሳ አስሮት በወይኒ አኑሮት ነበርና ይላል። ሄሮድስ ዮሐንስን በሄሮዲያዳ ምክንያት አሳ አስሮት ነበር የሚለው ቃል ያለፈ ድርጊት መሆኑን ያሳይናል። ሄሮድስ ምን ያህል በሌሎች ሰዎች የሚመራ እንደሆነ አስተውሉ። ይህ ሰው በሄሮዲያዳና ጠገቡ በነበሩ ሰዎች ተገፋፍቶ አስከፊ እርምጃ እንደወሰደና አስተውላለን። በቁጥር አራት መጥምቁ ዮሐንስ የሄሮድስንም ምግባረ ብልሹነት በመቃወም የተናገረውን ቃል እንመለከታለን። ዮሐንስ እንዲህ አለ፣ እርሷ ለአንተ ትሆን ዘንድ አልተፈቀደም ይለው ነበርና ይላል። ሊገለውም ወዶ ሳለ ሕዝቡ እንደ ነቢይ ስላዩ ትፈራቸው የሚለውን ቃል ደግሞ ከቁጥር አምስት እንመለከታለን። በዚህ ክፍል ወገኖቼ፣ ሄሮድስ ሕዝቡን መፍራቱን እንመለከታለን። ሄሮድስ በምኞት የተሞላ የሚማግጥ በመሆኑ የወንድሙን ሚስት ልብ በሉ የወንድሙን ሚስት ለራሱ አድርጎ ወስዶ ነበረ። ይህንን ከቁጥር ስድስት ነው የምናገኘው። መጥምቁ ዮሐንስ የተቃወመውም ይህንኑ ድርጊቱንና ምግባረ ብልሹነቱን ሥራውን ነበረ። ስለዚህም የምትለምነውን ሁሉ እንዲሰጣት በመሃላ ተስፋ አደረገላት የሚለውን ቃል ከቁጥር ሰባት ነው የምንመለከተው። ሄሮድስ የሄሮዲያዳ ልጅ የሚያስፈልጓትን ዕቃዎች የምትጠይቅ ነበር የመሰለው እንጂ የመጥምቁ ዮሐንስን አንገት የምትጠይቅ አልመሰለውም። ቁጥር ስምንት፣ እርሷን በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ በወጭት ስጠኝ አለችው ይላል እንዴት የሚዘገንን እንዴትስ ያለ ክፋት ነው! እናትየው ሄሮድያዳ በሄሮድስ ቤት ትኖር ስለ ነበር መጥምቁ ዮሐንስ እርሷ የንጉሡ ሚስት መሆኗን በመቃወሙ ቂም ይዛበት ስለ ነበር ልትበቀለው ይህንን እድል ተጠቀመች። እስቲ ቁጥር ዘጠኝ ምን እንደሚልና አንብብ። ንጉሡም አዘነ፣ ነገር ግን ስለ መሐላው ከእርሱም ጋር ተቀምጦ ስላሉት ሰዎች እንዲሰጧት አዘዘ ይላል። ተመልከቱ ለሕፃኗ ልጅ የመጥምቁ ዮሐንስ አንገት ተቈርጦ በወጪቱ እንዲሰጣት ሕፃኒቱ ስለ ጠየቀች፣ አባትየው ወይም ንጉሡ ምን አለ? እሺ አለ። እንደዚህ ባለ ሁኔታ የሚመራ ሰው ምን ዐይነት መሪ ሊሆን እንደሚችል አስቡ ወገኖቼ። ባጠገቡ የነበሩ ሰዎች ማላውን ካፈረሰ እንደሚንቁት ስላሰበ የማይገባ እርምጃ ወሰደ። ቁጥር ዐሥርና ዐሥራ አንድን መመልከት ትችላላችሁ። ልኮም የዮሐንስን ራስ በወኅኒ አስቈረጠው። ራሱንም በወጪት አምጥተው ለብላቴናይቱ ሰጧት፣ ወደ እናቷም ወሰደችው ይላል። በዚያን ቀን የተፈጸመው አሰቃቂና ዘግናኝ ሁኔታ በዚያን ዘመን የነበረው ኅብረተሰብ ምን ይመስል እንደነበረ ያሳየናል። መጥምቁ ዮሐንስ አንገቱ ተቆርጦ ትደንስ ለነበረችው፣ ትጨፍር ለነበረችው፣ ትዘፍን ለነበረችው ልጃገረድ እንደ ክፍያ ተሰጣት። የሰው ተፈጥሮ አሁንም ቢሆን ወገኖቼ ብዙ አልተቀየርም። ክፉ ምኞትና ነፍስ ግድያ የአሁኑም ኅብረተሰብ ልምምድ ሆኖ እናገኘዋለን። በቁጥር ዐሥራ ሁለት ላይ ደግሞ ደቀ መዛሙርቱም ቀርበው በድኑን ወሰዱና ቀበሩት መጥተውም ለኢየሱስ አወሩለት የሚልን ቃል እናገኛለን። የዮሐንስ ደቀ መዛሙርት የዮሐንስን አስከሬን ጠይቀው ወስደው በሐዘንና በፍቅር ቀበሩት። ለሄሮድስና ለተከታዮቹ ዛሬም ቢሆን የኢየሱስን ጌትነት ለሚጋፉ ወዮላቸው። ለእኔና ለእናንተ ግን ክርስቶስ በጅቶናል። አዎ እርሱ መሠረታችን ስለሆነ ይበጀናል። ኢየሱስ ክርስቶስ ወደ ሌላ ስፍራ ስለመሄዱ የሚያወሳው ደግሞ ቁጥር አሥራ ሦስት ነው። ኢየሱስ ክርስቶስ የሄሮድስ ፍርሃት ወደ ዕብደት እንደ ተቀየረ፣ ከዚህም የተነሣ ግብታዊ ድርጊቶችን ሊፈጽም እንደሚችል ስላወቀ ወደ ምድረ በዳ ፈቀቅ አለ። ጊዜውም ገና እንዳልደረሰ አውቋልና ይህን አደረገ ጌታ ኢየሱስ በጀልባ የገሊላን ባሕር አቋርጦ ሄደ። ነገር ግን ሕዝቡ በእግር ተከትለውት ሄዱ። ከእነርሱ እንዲርቃ አልፈለጉምና ከባሕሩም ባሻገር አገኙት። ይህም ጌታ ኢየሱስ በሕዝቡ ዘንድ ምን ያህል እንደ ታወቀ ያሳየናል። ቁጥር አሥራ አራትን ተመልከቱም ሕዝቡ ድዌዎቻቸውን ይዞ ነበር የመጡት፣ እርሱም ደግሞ ፈወሳቸው። ፈውሱም ግልጽና ሁሉም ሊገነዘበው የሚችል ነበረ በቁጥር ኢየሱስ የተራቡትን ሰዎች ስለ መመገቡ የሚያወሳውን እንመለከታለን። ደቀ መዛሙርቱ ኢየሱስ ክርስቶስ ምን ማድረግ እንዳለበት ሊመክሩት እንደ ሞከሩ ከዚሁ ክፍል እናስተውላለን። ምክራቸውም ሕዝቡን ወደ ቅርብ መንደሮች እንዲሄዱ እንዲያሰናብታቸው ነበረ። ቁጥር አሥራ ስድስት ላይ ግን እንዲህ ሲል እንመለከታለን። ኢየሱስም እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው ይላል። ጌታ ኢየሱስ ክርስቶስ ያዘን ልብ ነበረው ለሰው ልጅ። ጌታ ኢየሱስ አምስት ሺህ ሰዎችን የመገበበት ተአምራት በአራቱም ወንጌሎች ተጽፎ ይገኛል። በዚህ ምክንያት ብቻ ተአምራቱ አስፈላጊ መሆኑን መረዳት ይቻላል። ተአምራቱ ከመደረጉ በፊት ደቀ መዛሙርቱም ሕዝቡን ያሰናብት ዘንድ ለጌታ ለኢየሱስ ክርስቶስ ሊነግሩት ጀምረው ነበረ። ነገር ግን እርሱ እንዲህ አላቸው፦ እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም፣ ሲል ይናገራል። በዚህ ክፍል ጌታ ኢየሱስ ክርስቶስ ሆዱ የቱን ያክል ለእነዚህ ሰዎች እንደ ራራና እንደ ተጨነቀ እንመለከታለን። ኢየሱስ ክርስቶስ ምንጊዜም ቢሆን ለእኔና ለእናንተ ችግር ይገደዋል። ቤተ ክርስቲያን አምስት እንጀራና ሁለት አሳ ይዛ መገኘቷ የዘመኑ አሳዛኝ ሁኔታ ነው። ሕዝቡ የሚያስፈልጋቸውን ለማግኘት ተፈጥሮአዊ በሆነ መንገድ ከያቅጣጫው ወይም በያቅጣጫው ይሰማራሉ። እኛም ወደ ስለንቦና ሐኪሞች ለሥነ ልቦናዊ ችግሮቻቸው መልስ እንዲያገኙ፣ ለሥጋዊ ፍላጎታቸው ደግሞ ወደ መንግሥት እንዲሄዱ እየላክናቸው ነው። ብዙ ሰዎች እኔ ማለቴ ነው። ነገር ግን በእኛ ዘንድ ለሕዝቡ ሁሉ የሚተርፍ መንፈሳዊ ምግብ አለ። ወገኖቼ፣ ምንም እንኳን አምስት እንጀራና ሁለት አሳ ቢሆንም የኢየሱስ ክርስቶስ ኃይል ከተጨመረበት ለሕዝቡ ሁሉ ሊደርስ ይችላል። እዚህ ላይ ራሳችንን ልንጠይቅ ያስፈልጋል። ያ ታምራትን የሚሠራው የኢየሱስ ኀይል በመካከላችን ይገኛልን? ኀይሉ በመካከላችን ካለ ሰዎችን ከነጥያቄያቸው አንመልሳቸውም፣ ወይም ለጥያቄያቸው መልስ ያገኙ ዘንድ ወደ ሌላ ስፍራ አንልካቸውም። መልሱ ከእግዚአብሔር ዘንድ በቤተ ክርስቲያን በኩል ሊገኝ ይገባልና በቁጥር ዐሥራ ሰባት ላይ የኢየሱስ ደቀ መዛሙርት እንዲህ አሉ፣ ከአምስት እንጀራና ከሁለት ዓሣ በቀር በዚህ የለንም ሲሉ ለኢየሱስ ተናገሩት። እርሱም እነዚያን ወደዚህ አምጡልኝ አላቸው ሲል በቁጥር ዐሥራ ስምንት ላይ ደግሞ እንመለከታለን። የጌታ ኢየሱስ ምላሽ እጅግ የሚያስደስት ነው። ያላችሁን ልብ በሉ። ያላችሁን አምጡልኝ አላቸው ልብ በሉ ወገኖቼ፣ ከኢየሱስ ክርስቶስ ጋር የሚቆጠረው ነገር ያለን ሳይሆን የሌለን ነው። ጥያቄው ያለንን ትንሽ ነገር ለእርሱ ሰጥተን እርሱ እንዲጠቀምበት ለማድረግ ፈቃደኞች ነን ወይ የሚል ነው። ብላቴናው ያቀረበው አምስት እንጀራና ሁለት ዓሣ በዚያ ከተሰበሰቡት አምስት ሺህ ሰዎች አንጻር ሲታይ በጣም ትንሽና ኢምንት ነው ማለት ይቻላል። ምናልባትም ከብላቴናው ምሳ የማያልፍ ሊሆንም ይችላል። ኢየሱስ ግን ምን አለ ያላችሁን አምጡ ሲል እንመለከታለን። ሕዝቡን በሳር ላይ እንዲቀመጡ አዘዘ። አምስቱንም እንጀራና ሁለቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ የሚልን ቃል ደግሞ ከቁጥር አስራ ዘጠኝ እንመለከታለን። ሕዝቡንም በሳር ላይ እንዲቀመጡ አዘዛቸው። በማርቆስ ወንጌል ውስጥ በዕድሜያቸውና በጾታቸው የሚመሳሰሉትን በአንድ ላይ በመቶና በአምሳ እያደረገ እንዳስቀምጣቸው ተጽፎ በየደረጃው በስርዓት እንዲቀመጡ አደረጋቸው። ጌታ ጌታ ነገሮችን በስርዓት ነው የሚያደርገው። ደቀ መዛሙርቱ በፊት ጌታን ሕዝቡን አሰናብት ብለውት ነበረ። አሁን ግን ሕዝቡን ማገልገል ጀመሩ። ዛሬም ቢሆን የደቀ መዛሙርት፣ የወንጌላውያን፣ የመጋቢዎችና የሌሎችም አገልጋዮች ሥራ ይህ ሊሆን ይገባል። ከጌታ የተቀበልነውን ነገር ለሕዝቡ ለምዕመኑ መስጠት፣ ሕዝብን መመገብ መቻል አለብን። ይህ ሥራ እንዴት መሠራት እንዳለበት የሚመክሩ የሚናገሩ፣ መላና ዘዴ የሚፈጥሩ በየቤተ ክርስቲያኑ ብዙ ናቸው። ነገር ግን በሥራው ላይ የሚሰማሩት በጣም ጥቂቶች ናቸው። እያንዳንዱ ሰው የኮሚቴ ሊቀመንበር፣ የአንድ አገልግሎት መሪ፣ ታዋቂ ግለሰብ ለመሆን ይፈልጋል። ለቤተ ክርስቲያን የሚያስፈልጉት ግን የሕይወትን እንጀራ ልብ በሉ፣ የሕይወትን እንጀራ ለሕዝብ የሚያቀርቡ አገልጋዮች ናቸው። የኮሚቴ ሊቀመንበር አይደለም፣ ወይንም ጸሐፊ አይደለም። ይህ ነው ታላቁ ሥራችን ለሕዝብ የሚያቀርቡ፣ አዎ፣ የሕይወትን እንጀራ ለሕዝብ የሚያቀርቡ አገልጋዮች። አዎ ወገኖቼ፣ ሁሉም አማኞች በዚህ ሥራ ላይ ሊሰማሩ ይገባቸዋል። ሁሉም በልቶ ጠገቡ። ቁጥራያን ተመልከቱ። የተረፈውንም ቁርስራሽ አሥራ ሁለት መሶብ ሙሉ ምን አደረጉ ይላል። አነሱ ይላል የተረፈውንም ሰብስበው በቅርጫት ውስጥ አስቀመጡ፣ የሚለውን ስንመለከት እኛ ወደ ቆሻሻ መጣ የምንጥለውን ትራፊ መሰብሰባቸውን ያሳየናል። በዚያን ዘመን የነበሩ ሰዎች ይህን ያክል እስኪተርፋቸው ድረስ የደረሱ አልነበሩም። ነገር ግን አስራ ሁለት ቅርጫት ሙሉ መትረፉ ታምራቱ ምን ያክል ሁሉንም እንዳጠገባቸው ያሳየናል። እግዚአብሔር እየተመሰገነ ይሁን። ከሴቶችና ከልጆችን በቀር የበሉት አምስት ሺህ ወንዶች ያክሉ ነበር ይላለ ቁጥር 21 ደግሞ ተመልከቱ ወገኖቼ፣ ይህ ተአምር ሲደረግ አምስት ሺህ ወንዶች እንደነበሩ ተጠቅሷል። ይህ ቁጥር ሴቶችንና ሕፃናትን አይጨምርም። በእያንዳንዱ ወንድ ላይ አንድ ሴትና አንድ ልጅ እንኳን ቢጨመር ቁጥሩ ምን ያክል ከፍ እንደሚል እስቲ መገመት አያዳግትም። ጌታ ኢየሱስ በዚያን ቀን ተአምራት የመገባቸው ሰዎች ወደ አሥራ አምስት ሺህ ሰዎች ይጠጉ ነበረ። ዛሬም በርሱ የሚታመን ልብ ቢኖረን ኢየሱስ ክርስቶስ በሕይወታችንና በኑሮአችን ውስጥ ድንቅን ነገር ማድረግን፣ ተአምራትን ማድረግን ያውቅበታል። እግዚአብሔር ለዘላለም እየተመሰገነ ይሁን። ክብሯን አድማጮቼ፣ እንደዚህ አምስት እንጀራና ሁለት ዓሣ የሚቆረስና የሚሰበር ክርስቲያናዊ ሕይወት ቢኖረን ኖሮ እውነቴን ነው የምላችሁ፣ ዛሬ ዛሬ ለብዙ ሕዝብ ጥጋብ መሆን እንችል ነበረ። ጌታ ኢየሱስ ክርስቶስ ለሌሎች የሚቆረስና የሚተርፍ ሕይወትን ለዘላለሙ ይስጠን።

I <laughs> am

ഗിരി ഗ്യ ഗിരി